ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22 እና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ኤስፍን የማን ነው የሚለው ጥያቄ ነው። ሁሉ ጊዜ የሚጠይቀው የህዝብ ነው፣ የቦርድ መንበር ነው፣ የተጫወቶች ነው። እስካሁን የምንሰራበት ህግ አንዳንድ ክፍተቶች አሉት። እነዛን ክፍተቶች እንትን ለማለት አንድ ፋይናል ድራፍት ቀርቧል። ግን እንዳይጸድቅ ብዙ ግፊት ተደርጎ እስካሁን አልጸደቀም። ፌደሬሽኑ እድገቱ ከእድገቱ ጋር የሚመጣጠን ህግና ደንብ ሊኖረው ይገባል። ህገ ደግሞ ጉድለቶች አሉት። ለዚህ ነው ግጭቶች የሚኖሩት። የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን ቀጣይና አዋጭ መንገድ ዛሬም አነጋግሯል። የሰማችኋቸውም ድምፆች ሰላሳ አንድ ዓመታት ለዘለቀው ማኅበር ህልውናና ዘለቄታ ካወጡና ካወረዷቸው ሐሳቦች የተወሰዱ ናቸው መሆኑን። እንደምን አመሻችሁ፣ እንደምንሰነበታችሁ የራዲዮ መጽሔት ታዳሚዎቻችን የቴክኒክ አቀናባሪያችንን ቴሌላይም ባክን ይዘን የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎቹ አሉላ ከበደና አዲሱ አበበ ከዛሬ እሁድ ነሐሴ 25 2006 ዓ ም ዝግጅታችን ጋር ቀርበናል። የሰሜን አሜሪካው የኢትዮጵያውያን የስፖርትና የባህል ፌዴሬሽን ቀጣይ አዋጪ መንገድ ዛሬም አነጋግሯል። አዲሱ በእርግጥ አነጋግሯል። በተከታታይ ያቀረብናቸው ፕሮግራሞች ግራና ቀኝ የተለያየ ሀሳብ ያላቸውን ወገኖች በመሀል ደግሞ የሁለቱንም ተመልክተው እንዲህ ቢሆን ይሻላል ያሉትን ባለፈው ፕሮግራማችን እንዳቀረብነው ሁሉ ዛሬም አራት ሰዎች ጋብዘን አወያይተናል። ይሄ ውይይት ወደ አንዳች ፍሬ ያመራል የሚል ተስፋ አለን። መንደርደሪያችን የሚሆነው በመጨረሻው የማህበሩን ፕሬዚዳንት ጋብዘን እስክናወያይ ዛሬ የተነሱትን ነጥቦች እንመረምራለን። ወደ ውይይታችን እናምራ። አዎ ዛሬ አራት እንግዶች አሉ። አቶ አለም አበበ የሴንት ማይክል ወይም የቅዱስ ሚካኤል ስፖርት ክለብ ፕሬዚዳንት ነው። አቶ ጥላውን ፍሳ ደግሞ ከሳንዲያጎ የቴዎድሮስ ቡድን የቦርድ አባልና ኃላፊ ፕሬዚዳንት ነው። ባለፈው የጋበዝኑ ኃይል የተፈራ ዛሬም አለ። እንደ መሀል ሰው ለእሱ ሌላ መሀል ሰው ጋብዘናል። አቶ ሳምሶን ተፈራ ደግሞ እንደዚያው አይነት ሁለቱን ወገኖች ለመሸምገል ግን በግል ተነሳሽነት የጣረ ነው። አንተስ ምን አገኘህ በሽምግልናው ቀና ሆይ ለማለት ጋብዘነዋል። አራት ናቸው። ወደ ውይይቱ ስንሄድ እንግዲህ ከጥላሁን እንጀምር። ከሳንዲያጎ ምንድን ነው ችግሩ? ሊታረቅ የሚችል መጠነኛ ችግር ነው ያስተዋል ነው የታዘብ ነው። እናንተ ምንድን ነው የምትሉት የሚል ነው። ከጥላሁን እንነሳ። በቅድሚያ ለቪኦኤና ለአቶ አዲሱ አበበ ይህን እድል ስለሰጠኝ በጣም ነው የማመሰግናችሁ። እንግዲህ እኔ ከመጣሁ እንግዲህ ሶስተኛ አመት የነዋዘ ቦርድ መንበር ከዳላስ ጀምሬ ነው የመጣሁት። ያው የኔ ሁሉ የምጠይቀው ኢኤስኤፍ ነ የማን ነው የሚለው ጥያቄ ነው ሁልጊዜ የምጠይቀው። የህዝብ ነው የቦርድ መንበር ነው የተጫወቶች ነው የሚለው ሀሳብ ነው ያለኝ። እና እንደምታውቁት እንደምታዩት የቦርድ አባል ግሩፕ ነገር የለም የሀሳብ ልዩነት መስሎ ነው የሚታየኝ ነ የሀሳብ ልዩነት አለ ምክንያቱም ብዙውን ጊዜ የማያቸው በተለይ ካንፈረንስ ተከባብረን አንወያይም ፕሬዚደንቱንም መጥፎ ቃላት የሚናገሩ ሰዎች እሰማለሁ የቦርድ አባል አንዱ ሲናገር አንዱ አሉባልታ ነገር ሲናገር ሰማለሁ ለእኔ በጣም የሚያሳፍር ነው በባህላችን የሌለ ነገሮች ነው የምሰማው ይህን ነገሮች ለብዙ ጊዜ ለአንድ አመት ተኩል ለሁለት አመት ጠበቁ ቆየን እና ለአንዳንድ የቦርድ አባሎቹም እንዲሁ የኢሲ ሜንበሮችን ደውዬ ጠየቅን ምን ይሻላል መፍትሄ መምጣት አለበት ሰላም መምጣት አለበት እዚህ ፌዴሬሽን ውስጥ ምክንያቱም በዚች ስደት አለም ውስጥ ያለችን መገናኛ እቺ ነች። እንደምታውቁት በቤተክርስቲያኑ በተለያዩ ቦታ ተከፋፍለናል እና እቺን አንድ ማድረግ አለብን የሚል ሀሳብ አምጥቼ ባለፈው ጥምቀት ሎስ አንጀለስ የሆነ ኢሲ መንበር ቤት ውስጥ ሆነን ተወያይተን ፌስ ቱ ፌስ ሚቲንግ ይምጣ ብለን በየቦታው ደውዬ ጠይቄያለሁ። አለምንም እንዲሁ ጠይቄው ነበር። እንደምታዩት የፐርሰናል ችግር ያላቸው የቦርድ አባሎች አሉ ብዬ ነው የማስበው። ምክንያቱም ይህ ሁሉ እዚህ ድረስ ሊያደርሰንም አይችልም ነበር። ይህን ነገር ሁሉ ተቀብለውት እዛው ተገናኝተን ኢቭን በፌዴሬሽኑ ወጪም ቢሆን እንኳ ባለፈው ሳኑዜ መይ ላይ ስብሰባ ያደርጉ ነበር ኢሲዎቹ። እዛው ተገናኝተን ብንወያይ ኑሮ ይቅር ተባብለን ፎርወርድ የምንሄድበት መንገድ ነበር። ግን አንዳንድ ግለሰቦች ይህ ፌዴሬሽን እንደ ግል ሀብታቸው የሚያዩት አንዳንድ የቦርድ አባል ብዙ ዓመታት የሚመላለሱ በመካከላችን አሉ። በሁለቱም ሳይት እና ይህ ችግሮች ነው የፈጠሩብኝ እና በቴሌካንፍረንስም ቢሆን ተብሎ እንኳ ፌስቱፌስ ሚል እንኳ አይቻልም ብለውን በቴሌካንፍረንስ ተብሎ አለምም ገብቶ እንዲሁም ከኢሲን ሰክሪቴራችንም ገብቶ ብዙ ተወያይተንበታል። ብዙዎቹ ግን ያልገባዋሉ ለምን እንደሆነ አሁንም እኔ የኔም ጥያቄው ይህ ነው። ምክንያቱም በዚህ ጋር መገናኛ እንጂ በየአመቱ ወንድሞቻችን የምናገናኝበት እንጂ የግል ፍላጎትና የግል ስሜት የምናካሄድበት መሆን የለበትም። የፖለቲካ ቦታ መካሄድ የለበትም። የሃይማኖት ቦታ መሆን የለበትም። ይህ የፍቅር፣ የሰላም የአንድነትን ነው። አንዱ የቦርድ አባል ሲያጠፋ አንዱን የቦርድ አባል ከው ማለት ነው ያለብን። አሁን ግን የማያቸው ያለውን በቦርድ አባል መካከል ላይ እየገቡ ነገሮችን ማምታታት፣ አሉባልታን መናገርን ስብሰባ ላይ ፍቅር የሌለበትን ሰላማዊ የሌለበትን መንገድ አያለሁ እና በኢሜይልም ሪስፖንድ አይደረግም። ለምሳሌ በዚህ በአስራ ስድስቱ በአስራ ሰባቱ አንዱ ኢሜይል ቢልክ ኢሲም ሆነ ሌሎቹ ሪስፖንድ አያደርጉም። አቶ ጥላሁን ጣልቃ ልግባብ የአማርኛ ቃላት እንድታመጣ ፈልጌ እየጠበቅኩ ነበረ። ኢሲ ብልሃል። አሁን ኢትዮጵያ ያሉ አድማጮች ላይ ይረዱ ይችላሉ ኤግዜኪቲቭ ኮሚቴ፣ የስራ አስፈጻሚ ኮሚቴ ለማለት ይመስለኛል የፊት ለፊት ንግግር ፌስ ቱ ፌስ ብልሃል። በተቻለ መጠን በአማርኛ ለማድረግ ሞክር፣ ንግግሮቹን እና አድማጮች እንዲከታተሉ ነው። ግድ የለም ከዚህ በኋላ አንድ ገጽ ላይ እንሆን እንደው እያጠራን ለመሄድ ጥላሁን። ለምሳሌ የፊት ለፊት ውይይት የሽምግልና ሀሳብ ያመጣሁት እኔ ነኝ ብለህ ነበር። ያ ሀሳብህ ከሸፈ ወይስ ተሳካ? ካልተሳካ በማ በኩል ነው ጉርለት የመጣው? ይህንን እየመለስክ ለምን ችግሮች ሁሉ ገጥመሃል ጠቅሰሃል። በቴሌኮንፈረንስ ላይ ያለ መግባባት አንዱ አንዱን ማንጓጠጥ ከየትኛው ወገን ነው የሚሰነዘረው? ይሄ ይሄን ካልጠቀስከው መፍትሄ ወደ መፍትሄ ሊወስድን አይችልም። ቀጥል እስቲ። ኦኬ እንግዲህ የፊት ለፊት ውይይት ይምጣ ብዬ በምጠይቅበት ሰዓት በዚህ በአስራ ስድስቱ በአስራ ሰባቱ ከተባልኩት እኔ አመጣቸዋለሁ እንወያያለን ብዬ ጠይቂያቸው ፈቃደኛ ሆነው መጥተው ነበር። በአንደኛው ሳይድ ግን ያው ፋሲል የሚባል የኤሌ ዳሎል የቡድን ኃላፊ ነበር የጠየቀው። አጥጋቢ መልስ ስላላገኘ በዛኛው ሳይድ ካሉ ሰዎች ነገሮቹ ከሽፈዋል። ይህ ሲከሽፍ ደግሞ በተቻለ መጠን ለምን በስልክ አናደርገውም አንዋይም ብዬ ጠየኩኝ። በስልኩም ያው የተወሰኑ ኢሲ መንበርና የተወሰኑ የቦርድ አባል ሁለት ነው እና ሁለት ኢሲ መንበርና ሶስት የቦርድ አባል ሁለት የስራ አስፈጻሚ ኮሚቴ አባሎችና ኢሲ ኢሲ ስትል ምን እንደሆነ ላይ ይታወቅ ይችላል። ሁለት የስራ አስፈጻሚ ኮሚቴ አባላት በልልን። እሺ፣ ሌሎቻችሁም ነው በተቻለ መጠን በአማርኛ አድርጉ። ተራችሁ ሲደርስ ድንገት የሚቀናችሁ እንግሊዝኛ ሊሆን ይችላል፣ ግን የአማርኛ ፕሮግራም እንደመሆኑ በተቻለ ቃሉን የሚመጥን ካላወቃችሁ እኖረውራለን ቃላት አሁን የቀድሞ ሪካርድ እየተደ እያደረገ ስለሆነ እድል አለ። ምናልክ የእሺ መንበሮች መበላ የስራ አስፈጻሚ ኮሚቴ አባላት ኦኬ፣ የስራ አስፈጻሚ ኮሚቴ አባል እሺ፣ ልጭ ልእሺ፣ ቀጥል። ኦኬ፣ የስራ አስፈጻሚ ኮሚቴዎች ሁለት መተው ነበር። አንድ ሶስት የቦርድ አባል መጡ፣ ተወያየን። ያው መፍትያ ነበረው። ምስል እንቀጥልበት ተባባልን። በኢሜይልም ማይሆን ነገሮች እየተላኩ እየቆዩ ነገሮችን እየተናገሩ በመካከላቸው ላይ የቆዩ ሰዎች በቃ አልተስማሙም። ባጭሩ ስንት ቡድኖች ተገናኙ? ጥላሁን ጠቅላላ ከመጡት ከዚህ ከአስራ ስድስቱ ቲም ቀርበው ነበር፣ ከኢሲ ሁለት፣ ከሶስት የቦርድ አባል ወደ ሀያ ሀያ አንድ የሚሆኑ መጥተው ነበር። አስራ ስድስት የምትለው ምንድን ነው? ፌዴሬሽኑ ከቦርድ አባል ሰላሳ ምናምን ሀሳብ ልዩነት ያላቸው በአንድ ሳይድ የሆኑ ሰዎች የቦርድ አባል አሉ። በአንድ ሳይድ የሆኑ ከአንተ ጋር የሆኑ ከኛ ው ከኔ ጋር የሆኑ ማለትም የስራ አስካጁ ስራ ላይ ሲካሄድ የሚሰራው ስራ ትክክል አይደለም የሚሉ ብለው የሚያምኑ ከሚሉት የሚያምኑት አስራ ስድስቱን ቀርበው ነበር ከዛ በኩል በአጠቃላይ ስትመለከተው ፌዴሬሽኑ ከሁለት አይደለም ከሶስት ነው ያሉ በነገር ላይ ጥላ አሁን እያጠራ መሄድ ፈልጌ ነው እኔ አስራ ስድስት ናችሁ እናንተ አሁን በጌታቸው አስተዳደር ወይም አመራር ቅሬታ አለን የምትሉት ቁጥራችሁ በትክክል አስራ ስድስት ነው አዎ አስራ ስድስት ነው። አዎ ግን ያው አስራ ስድስት ስል ደግሞ አስራ ስድስቱ እያንዳንዱ ነገር የሚያደርገው ትክክል አደለም ብቻ ሳይሆን ጥፋቶች አሉ ብሎ የምናምን ሰዎች፣ እኔ የሚያስተካክሏቸው የምፈልጋቸው ነገሮች አሉ። የሚሰራቸው ደግሞ የሚያስደስቱ ነገሮች ደግሞ አሉ። እኔ አንድ ፐርሰንት ከሰው ሙሉ ከምሉ ከሰውየው ጋር ትክክል አደለም ሁሉን ነገር ብዬ አደለም። ጥራኔ ያለኝ ግን አን የሚያደርጋቸው ነገሮች ትክክል ያልሆኑ ነገሮች አሉ። ምክንያቱም ምሳሌ ልሰጥም እችላለሁ፣ የሚፈቀድልኝ ከሆነ በትክክል እንጂ አስፈላጊም ነው። ምሳሌ ንገረን። ኦኬ፣ ለምሳሌ በቲሞች መሀከል ላይ በቬጋስ ችግሮች ነበሩ። ተጫዋቾች የቦርድ አባል አይወክለም ብለው ጭቅጭቅ በፊት ሲፈጠር እኛ በሽምግልና ሞከርን። ቀደም ሲል ልሶች ለማስታረቅ ሞክረን በመካከል ላይ እንደምታውቁት ብዙ ችግሮች ተፈጠረ። ባለፈው ዓመት ኦክቶበር ስብሰባ ዳላስ ላይ እርቅ እንዲመጣ ተስማምቶ ካልመጡ ቤት እንዲወስን ተብሎ ተወስኖ፣ ሳኖዜ ስንመጣ የተደረገው ግን ያው የቬጋሱን የቦርድ አባሉን ነው የምቀበል ብሎ ዘጋቸው። ተጫዋቾቹን አትጫወቱም ብሎ ተጫዋቾችን አባረረ። ለም አሁን ቃል የቬጋስ ተጫዋቾችን ማለት ነው። የቦርድ አባሉን ያመጣቸውን ተጫዋች ነው የምቀበል እንጂ ከረንት ተጫዋቾች የነበራቸው አልቀበላቸውም ብሎ አባረራቸው። እዚህ ላይ እኔ ቅራኔ ምንድን ነው? የኢትዮ ዳላስ ቲም ደግሞ የዚህ አይነት ሲቹዌሽን ተፈጠረ። የዚህ አይነት ችግሮች ተፈጠረ። ይህ ችግሮች በሚፈጠርበት ሰዓት ለላስ ቬጋስ ቲም የቦርድ አባሉን ይቀበላለሁ አለ። ለዳላስ ለኢትዮ ዳላስ ቲም ደግሞ ተጫዋቾቹን እና ከረንት ፎቱን ነው የምቀበል አለ። እኔ አሁን ከዚህ መካከል ላይ በምጠይቀው ወይ ህጉን የሚለው የሚለው ህጋችን የሚለው አሰልጣኙን እና የቦርድ ሰውዬው ነው የምቀበል ትላለች የቡድን ኃላፊ ነው የምቀበል አለ። የዳላሱን ደግሞ የቡድን ኃላፊ አልቀበለ ማልክ የትኛው ነው የምንከተለው? ያለው ተመሳሳይ አሰራር አንድ ወጥ ተመሳሳይ አሰራር አይደለም ለሁለቱ ተግባራዊ የተደረገው ነው። በአጭሩ አዎ አንድ አይነት አሰራር ስራ አይደለም የሚሰራው ያለ ማን ይሄን የሚያደርገው ግን ፕሬዚደንቱ ነው ብቻውን። እንግዲህ ከዛ መካከል ላይ ቅዳሜ ስብሰባ አድርገን የኢትዮ ዳላስ የቡድን ኃላፊ ለፒአሩ ጠይቆ ነበር። በእኔ ጉዳይ ላይ አንተ የወሰንከው ነገር አለ ወይ ብሎ በሚጠይቀው የጌታቸው ፕሬዚደንቱ አይ ስለዚህ ጉዳይ መመለስ የለበትም ብሎ አስቁሞታል። ምክንያቱም የጠየቀው ጥያቄ ምንድን ነው? በእኔ በኩል የስራ አስኪያጅ ኮሚቴዎቹ ስለ እኔ ቲም ወስናችኋል ወይ፣ የተነጋገራችሁት ጉዳይ አለ ብሎ በሚጠይቀው ሰዓት እሱን ነገር አይመስል መመለስ የለበትም ብሎ አስቁሞታል። እና እኔ አሁን ትንሽ ቅሬና የዚህ ላይ ከስራ አስኪያጁ ጋር ችግሬ ምንድን ነው ምን ምራ ከሆነ ይህ ፌዴሬሽን እያንዳንዱን የቦርድ አባል በኩል አይን ማየት አለብን። ምክንያቱም እንደ ነገር ከዋልቱ የላስ ቬጋስ የቡድን የቡድን ሀላፊ ይቀበላለሁ ካለ የዳላሱን የቡድን ሀላፊ ደግሞ አልቀበልም ብሎ የሆቴል ሩም አልተሰጠውም እስከ ቅዳሜ እሑድ ጠዋት ለሊቱ አራት ሰዓት ላይ አስራ ሰባት ተጫዋች ይዞ መጥቶ አንድ ብቻውን ነበር አንድ ሩም ብቻ ነበር የተሰጠው። ለአዲስ የቡድን ሀላፊው ግን ሶስት ሩ ሶስት ክላስ ተሰጥቷቸው ተጫዋቾቻችን ይዘው እንትን ብለዋል። ጨዋታ ላይ ደግሞ ስንመለከት የቡድን ሀላፊ የቦርዱ አባል ሳይሆን የተጫወተው አዲስ የተጫዋቱ ቡድን ሀላፊ የተባለው ሰው የተጫወተው። ስለዚህ ህጉ የት ላይ ነው የሚሰራው ነው ምንድን ነው? አቶ ጌታቸው ለዚህ የሚሰጠው መልስ ምን አለ? በእኔ ግንዛቤ እኔ ወይም የነገራችሁ ነገር የለም ወይ? ይሄን ያደረገበት ምክንያት መቼም ሲጠየቅ ይመልሳል፣ እርግጠኛ ነኝ። መልስ የለም። እኛም ጠይቀ ነው ነበር፣ እኔም በበኩል የጠይቄው ነበር መልስ አልሰጠንም። ስለዚህ ጉዳይ የጣልቃ አትግቡ ነው የሚለው፣ ጣልቃ አትግቡ ነው የሚባለው፣ መልሱ ብዙን ጊዜ ጣልቃ አትግቡ ነው። እኔ ደግሞ ለምንድን ነው የሚሰራው ስራ ትክክል አይደለም። የቦርድ አባል ነን፣ የቆምነው ለፌደረች እንጂ ለግል ፍላጎታችን መስራት የለብንም። ጥፋት ከኔ ጋር ካለ ማስተካከል አለብኝ ማስተካከል አለብኝ ነው። ግን እያንዳንዱን የቦርድ አባል በኩል አይነት ማየት አለብን ነው። መልካም። በርከት ያሉ የቀረውን በኋላ ትመጣበታለሽ። በርከት ያሉ ነጥቦች ያነሳኸው አቶ ጥላሁን። ወደ አቶ አለም እንሻገር። አቶ አለም በአቶ ጥላሁን የተነሱትን አድምጠሃል። በአንድ በኩል ወጥ የሆነ አሰራር የለም፣ ህግ አልተከበረም ሚዛን የጠበቀ ውሳኔ አይደለም፣ ፕሬዚዳንቱ ያደረገው ብሏል። ለእሱ መልስ መስጠት ብቻ ሳይሆን በአንተም በኩል ችግር ናቸው የምትላቸውን አንተና የአንተን መሰል ያለ ሀሳብ ያላቸው ሰዎች ችግር ናቸው ብላችሁ ነቅሳቸው ያወጣችሁት ካለ ለማረጋገጥ ያህል። አቶ ጥላሁን አንድ ሌላም ነገር አንስተዋል። በቦርድ አባላት መካከል መከባበር የለም፣ አግባብ ያልሆነ ቋንቋዎችን መናገር፣ ሌላ ቀርቶ ፕሬዚዳንቱን ሳይቀር ትክክለኛ ባልሆነ የቃላት አጠቃቀም እታዘባለሁ፣ እንደ ችግር የጋራ ችግራችን ነው የሚል ጭብጥም አስቀድሟል። ለማንኛውም ያንተን እንስማ። ምንድን ናቸው በአንተ በኩል ችግር ናቸው የምትለው? በአቶ ጥላሁን ለተነሱትስ ምን መልስ አለ? ኦኬ፣ አመሰግናለሁ። እንግዲህ እድሉን ስለ ሰጣችሁኝ አቶ አዲሱንም አቶ አሉያልም በጣም አመሰግናለሁ። መጀመሪያ ጥላሁን ካነሳቸው ነጥቦች ልነሳ እና እሱ ያላቸውን ነገሮች ትንሽ በእኔ ሳይድ ደግሞ ያለኝን የሚሰማኝን ኤላቦሬት ላድርግ። ፊት ለፊት ስብሰባ የሚለውን ነገር በመጀመሪያ እሱን እንትን ማድረግ እፈልጋለሁ። ፌዴሬሽኑ በባይሎውም ሆነ ከዚህ በፊትም እስካሁን ሲሰራበት የነበረው በአመት ሁለት መደበኛ ስብሰባ ያደርጋል። ጠቅላላ የቦርድ አባሎች የሚገኙበት ከየቲሙ የሚመጡት ሁለት ሁለት የቡድን ተወካዮች የሚመጡበት የቦርድ ሚቲንግ ሁለት ያደርጋል። አንደኛው ጁን የሚደረገው ነው፣ በሰኔ ወር የሚደረገው በጨዋታው ጊዜ የሚደረገው ነው ሁለተኛው ሜይን ትልቁ ትልቁ ዋናው ስብሰባ ብዙ ነገሮችን እና ኢሾችን ጉዳዮችን የምንከራከርበት እና ብዙ ውሳኔዎችን የምናሳልፍበት የኦክቶበር ስብሰባ ነው። ብዙ ጊዜ አሁን ጥላሁን ያላቸው ኢሾች፣ በተለያዩ ኢሾች ለመነጋገር በአብዛኛው የኦክቶበርን አንዳንድ ጊዜ ከሁለት ቀን ሶስት ቀንም የሚራዘምበት ነገር አለ እና በዛ ላይ ልዩነቶችን ተወያይተን ውሳኔዎችን አሳልፈን ያው በሚወሰነው ውሳኔ ተቀብለን የምንሄድበት ነው። የጁኑ ስብሰባ ግን ብዙ ጊዜ በዛ ሳምንት ስለሚደረገው ስለ ዝግጅቱ ለሕዝቡ መደረግ ስላለበት ስለ ሴኪሪቲ እና የመሳሰሉትን ነገሮች የምንወያይበት ያንድ ቀን እንዳውም የግማሽ ቀን ስብሰባ ነው። ቅዳሜ ጠዋት ተጀምሮ ቀን ከሰዓት በኋላ ላይ ሜዳውን ለማዘጋጀትና ፋይናላይዝ ለማድረግ ስለ ሜዳውን ዝግጅት ለማጠናቀቅ ስለምንሄድ አጭር ነው። እና እነዚህ ሁለት ስብሰባዎች አሉ። ከዚህ ውጪ በህጋችን ይህን ሁለቱ እንግዲህ ስብሰባዎች የጁን የሰኔ እና የኦክቶበር የጥቅምቱ ናቸው። እሺ፣ ዋናው የጥቅምቱ መደበኛ ስብሰባዎች ናቸው። የጥቅምቱ ትልቁ ስብሰባ እና ብዙዎችን ነገሮች የምናጠናቅበት ወይም ብዙ ድቤቶችም ብዙ ክርክሮች የምታደረጉባቸው አይነት ክርክሮችን የምናከናውንበት እና ውሳኔዎች የምናስተላልፈበት ነው። ነጥብህን አትርሳና አለም ከእነዚህ ውጭ የሚደረጉ የቦርድ አባላት ስብሰባ ህገወጥ ናቸው ወደሚል ነው የምትሄደው? አይደለም አደለም። በቀጠሉ ይቀርታል። በዛ መካከል በየጊዜው የሚነሱ አንዳንድ ሁኔታዎች ወይም አንዳንድ ጥያቄዎች ወይም አንዳንድ መሰራት ያለባቸው ነገሮች ሲመጡ በቴሌኮንፈረንስ አሁን አዲስ በመጣው ቴክኖሎጂ ቴሌኮንፈረንስ ብዙ ነገሮችን ማከናወን እንችላለን በሚል አይ ቲንክ ከቱ ታውዘንድ ቴን ወይም ኢለቨን ከዛ አካባቢ ጀምሮ የቴሌኮንፈረንስ ስብሰባዎች መጠራት ተጀምሮ ብዙ ስራዎች ተከናውነው ነው እንደ አውሮፓ አቆጣጠር ከሁለት ሺ አስር አስራ አንድ አማርኛ ግን እንደምንም በተቻለ የስልክ ውይይት የስልክ ስብሰባ ተደርጎ በስልክ ተዋይታቸዋል። ብዙ ስብሰባዎችን አድርገናል። ያ በባይሎ ህጋችንም የሚፈቅደው ነው አለ በቴሌኮንፈረንስ ስብሰባ ማድረግ የሚቻል በዛ አንዳንድ ሾዎችን፣ አንዳንድ ጉዳዮችን እንዳሰሳለን እና እንወያያለን መፍታት ከተቻለም ግን ኤፌክቲቭ ወይም ደግሞ ውጤታማ የሚሆን ስብሰባ ፌስ ፌስ ሚቲንግ ነው እና የፊት ለፊት ውይይት የፊት ለፊቱ ስብሰባ ነው። ብዙ ጊዜ ኦክቶበርና ጁላይ የሚደረገው ነው ብዙ ጊዜ ውጤታማ የሚሆነው። ግን ይሄ አሁን ባለው አንዳንድ እንትን ውጤታማ የማይሆንበትም ደረጃ እየደረሰ ነው። ሌላው ፌስ ማነው ፊት ለፊት ስብሰባ ለመጥራት በባይሎዋችን የሁለት ሶስተኛ አብላጫ ድምጽ የቦርዶ መገኘት አለበት። ያ ካልተገኘ ወይም ደግሞ ከስራ አስፈጻሚ ኮሚቴ ውስጥ አራት ወይም አምስቱ ወይም ደግሞ ፕሬዚደንቱ ኢመርጀንሲ አለ ብሎ የአስቸኳይ ስብሰባውን ከጠራ በዚህ አይነት ሁኔታ ነው የፌስ ቱ ፌስ ወይም ኢመርጀንሲ ሚቲንግ በአካል ተገናኝተን መጥራት የሚቻለው እና አሁን ጥላሁን ላላቸው ይሄ እሱ ላቀረባቸው የዳኝነትም ሆነ የሽምግልና ሁኔታዎች ያንን መስፈርት ማሟላት ስላልቻሉ እንጂ የቀረቡ ማንም ሰው ከልክሎ ወይም ደግሞ ማንም ሰው ይህንን ነገር ተቃውሞ አይደለም። አንደኛ ነገር ሁለተኛ ነገር ፋይናንስ በገንዘብም ደረጃ ፌዴሬሽኑ ገና ጠንከር ያለ ደረጃ መድረስ እስከሚችል ድረስ በተቻለ መጠን የገንዘብ አያያዛችንን መሆን አወጣጣችንን ከሁለት ሺህ አስራ ሁለት ጀምሮ ከሁለት ሺህ አስራ ሁለት ዓመተ ምህረት ጀምሮ ጠንቀቅ ባለ ሁኔታ ስለሚሰራ ያንንም እንትን በሀሳብ ውስጥ በማስገባት ነው ይመስለኛል። እና ይሄ ነው እኔ የስብሰባው አለመሳካት ሌላው ግን ጥላሁን፣ እንዳለው ሕጋችን ከዚህ እስካሁን የምንሰራበት ሕግ ውስጡ አንዳንድ ክፍተቶች አሉት። እነዛን ክፍተቶች እንትን ለማለት ሕጋችንን ማለትም ተዳደሪያ ደንቡን እናሻሽለው በሚል ብዙ ስራ እየተሰራ አሁንም አንድ ፋይናል ድራፍት ቀርቧል። ግን ያ ፋይናል ድራፍት በደንብ ተገባይተንበት ተግባራዊ የሚሆንበትን ብዙ የተቀዳዳዎችን በሙሉ ደፋፍ ደፋፍኖ በትክክል ሊያስራምደን የሚችለው ነገር ይጽደቅ በሚለው እንዳይጸድቅ ብዙ ግፊት ተደርጎ እስካሁን አልጸደቀም። ፋይናል ድራፍት የምትለው የመጨረሻው ረቂቅ ሃሳብ ማለት ነው። አዎ፣ ረቂቅ ሀሳብ ብዙ ሀሳቦች መጨመር፣ መቀነስ ይቻላል። ፋይናል የሚሆነው አንዴ ተወያይተህበት የሚጨመረው ተጨምሮ የሚቀነስ የተባለው ከዲቤቱ እና ከቦት እየተደረገበት ሄዶ አይተም በአይተም ስክ ከተወያየንበት በኋላ እያንዳንዱን አንቀጽ ባንቀጽ ማለት ነው። ከዛ በኋላ መጨረሻ ተዘጋጅቶ የሚመጣው ዶክመንት ነው ፋይናል የሚባለው እና እዛ ላይ ፋይናል ከቀረበ ቦት ነው የሚደረገው ይሄ ድራፍት ነው ለሁሉም ቲሞች አልሞስት። አሁን እንግዲህ ማርች ምናምን ኤፕሪል ማርች ሲመጣ አመት ሊሆነው ነው መጋቢት ወይ ሚያዚያ። እና በዛ ምክንያት ነው ይሄ ባይሎ እስከ አሁን ተወስኖ አልፎ ተግባራዊ ለመሆን ያልቻለው። እና ያ ነገር እስከሚደረግ ድረስ አሁን ባለው ባይሎ ቀዳዳዎችን ባሉበት ባይሎ እየተሰራ ነው ያንን ደግሞ የእያንዳንዱ ሰው የተረጓሜ እንትን የተለያየ ሀሳብ መለያየቶችን ሊያመጣ ይችላል የሚል እምነት አለኝ። እና ያ ነገር ትልቅ መፍትሄ የሆኖ ሳለ ብዙ ሰዎች አሁን ጥላ አሁንም የሚለው አንዳንድ አሁን በዚህ በዛ በሚባለው ግሩፕ አይነት ሁኔታ ያ ነገርም እንዳይደረግ መከላከል እየተደረገ ነው። ያ ነገር ፍጻሜ እንዳያገኝ ና ያ ህግ ቦታው ላይ ገብቶ እንዳይሰራ ይልቅ እዛ ውስጥ ገብቶ ይሄ ነገር ያስፈልጋል ለዚህ ለዚህ ከዚህ በፊት ለተሰራው ችግር ይሄ ነገር እዚህ ውስጥ መግባት አለበት ብሎ ሀሳብ ሰጥቶ ያንን ነገር አዳብሮ ና በደንብ ጠለቅ ባለ መንገድ መርምሮ ያንን ዶኪመንት ማጽደቅና መመሪያ እንዲሆነን ማድረጉ አንዱ ትልቁ ሶሉሽን ነው፣ መፍትሄ ነው። ወደ መፍትሄው እመጣለን።